ስፖርት ጤና ይስጥልኝ አድማጮች እንደምን ቆይታችኋል የስፖርት ጥንቅራችንን ይዘን ቀርበናል የኢትዮጵያ ብሔራዊ የእግር ኳስ ቡድን ከኒጀር አቻው ጋር ለአፍሪቃ ዋንጫ የማጣሪያ ግጥሚያ ከቀናት በኋላ ኒያሚ ውስጥ ያከናውናል። በእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ ማንቸስተር ሲቲ ትናንት ሊቨርፑልን በደረጃ ሰንጠረዡ ቀዳሚ ከመሆን አግቶታል። አርሰናል ባስቶን ቪላ የ ሶስት ለ ዜሮ ሽንፈት ገጥሞታል። ቸልሲ በግብሲም በሸበሽ ላይስተር ሲቲ ለመሪነት ያበቃችውን ብቸኛ ግብ ማስቆጠር ችሏል። ዋነኛ ተቀናቃኙ ቦሩሲያ ዶርትሙንድን ድል ያደረገው ባየር ሚንሽን በደረጃ ሰንጠረዡ የመሪነቱን ስፍራ አስጠብቋል። በዚሁ ወሳኝ ጨዋታ ጉዳት የደረሰበት ዮስዋ ኬሚሽ ለሚቀጥሉት ሁለት ወራት አይሰልፍም። የጀርመን ብሔራዊ የእግር ኳስ ቡድን ከነገ በስቲያ የወዳጅነት ከዚያም የአውሮጳ የኔሽን ሊግ ግጥሚያዎችን በተከታታይ ያከናውናል። አብራችን ቆዩ። አርብ ማታ ከሱዳናቸው ጋር አዲስ አበባ ስታዲየም ውስጥ በተካሄደው ጨዋታ ሁለት ለሁለት የተለያየው የኢትዮጵያ ብሔራዊ የእግር ኳስ ቡድን የፊታችን አርብ ከኒጀር ጋር ይጋጠማል። ቀደም ሲል ብሔራዊ ቡድኑ ሀገር ውስጥ ባደረጋቸው ተከታታይ የወዳጅነት ግጥሚያዎች በዛምቢያ 3 ለ2ና 3 ለ1 ተሸንፎ ነበር። የኢትዮጵያ ብሔራዊ የእግር ኳስ ቡድን ከኒጀር ቡድን ጋር ለአፍሪቃ ዋንጫ ማጣሪያ ግጥሚያውን አርብ እለት በኒያሚ ከተማ ጄኔራል ሴኒ ኩንቴች ስታዲየም ውስጥ ያከናውናል። የሁለቱ ቡድኖች የመልስ ግጥሚያ ማክሰኞ እለት በባህር ዳር ስታዲየም ይደረጋል ተብሏል። ብሔራዊ ቡድኑ ከኒጀር አቻቸው ጋር ለሚኖረው የአፍሪቃ ዋንጫ ማጣሪያ በዛሬው ዕለት ጥቅምት 30 ቀን 2013 ዓ ም ጠዋት ወደ ኒጀር ማቅናቱ ተዘግቧል። የኒጀር ቡድን አሰልጣኝ ዣን ሚሼል ካቫሊ ቡድናቸው ከኢትዮጵያ ጋር ለሚኖረው ግጥሚያ በደንብ መዘጋጀቱን ተናግረዋል። የኒጀር ሁለት ተጫዋቾች ጉዳት እንደደረሰባቸው ግን ለማወቅ ተችሏል። አሰልጣኙ ቡድናቸው የመፎካከር አቅም እንዳለው ጠቁሟል። ኒጀር በምድቡ በማዳጋስካርና አይቮሪኮስ በመሸነፏ በዜሮ ነጥብ የመጨረሻ ደረጃ ላይ ትገኛለች። የማለፍ እድሏን ከፍ ለማድረግ በኒያሚውም ሆነ በባህር ዳሩ ግጥሚያ ማሸነፍ ይጠበቅባታል። በአንጻሩ የኢትዮጵያ ብሔራዊ ቡድን ሶስት ነጥብ ይዞ በሁለተኛ ደረጃ ላይ ይገኛል። ምድቡን ማዳጋስካር በስድስት ነጥብ ትመራለች። በምድቡ ከኢትዮጵያና ከኒጀር በተጨማሪ ማዳጋስካርና አይቮሪ ኮስት ቡድኖችም ይገኙበታል። ከአፍሪቃ ዋንጫ ማጣሪያ ግጥሚያ ወደ አውሮጳ እግር ኳስ ስንመለስ ደግሞ የጀርመን ብሔራዊ ቡድን የወዳጅነት ግጥሚያውን ከቼክ ሪፐብሊክ ጋር ከነገ በስቲያ ያከናውናል። ብሔራዊ ቡድኑ ለአውሮጳ ሊግ አምስተኛና ስድስተኛ ዙር ውድድር ደግሞ ቅዳሜ ዕለት ከዩክሬን ጋር እንዲሁም የነገ ሳምንት ከስፔን ጋር ይጫወታል። ቡንደስሊጋ ባየር ሚንሽን ቦሩሲያ ዶርትሙንድን ሶስት ለሁለት ባሸነፈበት ወሳኝ ግጥሚያ ጉልበቱ ላይ ከባድ ጉዳት የደረሰበት አማካዩ ዮስዋ ኪሚሽ ከጉዳቱ ለማገገም እስከ ጥር አጋማሽ ድረስ ጊዜ እንደሚወስድበት ተገለጠ። የባየር ሚንሽኑ አማካይ ጉልበቱ ላይ ጉዳት የደረሰበት በቦሩሲያ ዶርትሙንዱ አጥቂ እርሊንጋላንድ ነው። ዮስዋ ኪሚሽ የተጎዳ የቀኝ ጉልበቱን ቀዶ ጥገና ተደርጓል። እስካሁን ከተከናወኑ 34 ግጥሚያዎች 33ቱን በድል ላጠናቀቀው የአሰልጣኝ ዲተር ሃንሲ ፍሊክ ቡድን ሚንሽን የዮስዋ መጎዳት ደስታውን ሙሉ ለሙሉ እንዳያጣጥም አድርጎታል። ባየር ሚንሽን የደረጃ ሰንጠረጁን በ18 ነጥብ ይመራል። ቅዳሜ ዕለት በነበረው ሌላኛው ግጥሚያ ፍራይቦርግን 3 ለ0 ድል ያደረገው ላይፕሲሽ 16 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ በ15 ነጥብ ሶስተኛ ነው። ተመሳሳይ ነጥብ ያለው ባየር ሌቨርኩሰን በግብ ክፍያ ተበልጦ አራተኛ ደረጃን ይዟል። ትናንት ቦሩሲያ ሚንሽን ግላድ ባህን አራት ለሶስት ያሸነፈው ባየር ሌቨርኩሰን አሰልጣኝ ፔተር ቦሽ ቡድናቸው ማሸነፉ ተገቢ መሆኑን ተናግሯል። እንደሚመስለኝ ከመጀመሪያው አንስቶ ወደፊት ገፋ አድርገን በመከላከል ነው የተጫወትነው። በዚያም ጫና ማሳደር ችለናል። ከምንም በላይ ግን ኳስን በቁጥጥር ስር በመዋል ጥሩ ተጫወትናል። በትናንቱ ሌላኛው ግጥሚያ የሆፍናይሙ አዲሱ አሰልጣኝ ሴባስቲያን ሆይነትስ አልቀናቸውም። ቡድናቸው በቮልስቡርግ ሁለት ለአንድ ተሸንፏል። ሆፍናይም ሰባት ነጥብ ይዞ ደረጃው አስራ ሶስተኛ ነው። ቮልስቡርግ በአስራ አንድ ነጥብ ስድስተኛ ደረጃ ላይ ይገኛል። ቀዳሚዋን ግብ ጨዋታው በተጀመረ በአምስተኛው ደቂቃ ላይ ከመረብ ያሳረፈው የቮልስቡርጉ አማካይ ሬናቶ ሽቴፋን ደስታውን እንዲህ ነበር የገለጠው ያ ስ ኤሞሽናል ፍሚሽ አ ይል Die ist eigentlich missen. so... በዚያ ላይ ጨዋታውን የተቆጣጠርነው ይመስለኛል። በእርግጥ በሁለተኛው አጋማሽ እንደመጀመሪያው አልነበርንም። ሰዎቹ የተሻለ ጫወቱ ለቀቃ ትገናቸዋል። ሁለተኛው አጋማሽ ፈዘዝ ያለን ይመስለኛል። ስለዚህ ለእኔ ከጨዋታው በኋላ ልዩ ስሜት ሰማኝ፣ እንደው ሰዓቱ እንደምንም ባለቀ እያልኩ ከታችኛው ዲቪዚዮን ዘንድሮ ያደገው አርሜኒያ ቢሌፌልድን አምስት ለዜሮ ያንኮታንኮተው ኡኒዮን ቤርሊን በ12 ነጥብ ወደ አምስተኛ ደረጃ ከፍ ብሏል። ባለፈው ሳምንት ሰባተኛ ደረጃ ላይ ነበር። አርሜንያ ቢሌፌልድ ወራሽ ቀጠና ግርጌው 15ተኛ ላይ ነው የሚገኘው። ሶስት ነጥብ ብቻ ያለው ኮሎኝ 16ተኛ ደረጃ ላይ ሲገኝ ሻልከ በተመሳሳይ ሶስት ነጥብ 17ተኛ እንዲሁም ማይንስ በአንድ ነጥብ ብቻ የመጨረሻ 18ተኛ ደረጃ ላይ ተደርድሯል። ፕሪሚየር ሊግ በእንግሊዝ ፕሪምየር ሊግ መሪው ላይስተር ሲቲ ትናንት ወልቨርሃምፕተንን አንድ ለዜሮ አሸንፎ የመሪነቱን ስፍራ በ18 ነጥብ አስጠብቋል። ዌስት ብሮሚችን አንድ ለዜሮ ያሸነፈው ቶትናም በበኩሉ 17 ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። ተመሳሳይ 17 ነጥብ ይዞ በግብ ክፍያ የሚበለጠው ሊቨርፑል ትናንት ባደረገው ግጥሚያ በደረጃው የመሪነት ስፍራውን የመረከብ እድል አምልጦታል። ማንቸስተር ሲቲ 12 ነጥብ አለው፣ አስረኛ ደረጃ ላይ ይገኛል። በማንቸስተር ሲቲ ኤትሃድ ስታዲየም የተጋጠመው ሊቨርፑል በተጋጣሚው የተበለጠ ቢሆንም አንድ እኩል ተለያይቶ ነጥብ ተጋርቷል። የተከላካይ ስህተት ተደምሮበት ጋብርኤል ጄሱስ ሰላሳ አንደኛው ደቂቃ ላይ ድንቅ ጎል አስቆጥሯል። በጨዋታው የመጀመሪያ አጋማሽ በተለይ እስከ 20ኛው ደቂቃ ድረስ በብርቱ ሲያጠቃ የነበረው ሊቨርፑል በ13ተኛው ደቂቃ ላይ ነበር በሞሐመድ ሳላ ግብ ማስቆጠር የቻለውም በእለቱ ድንቅ እንቅስቃሴ ሲያደርግ የነበረው ሴኔጋላዊ አጥቂ ሳዲዮ ማኔ ላይ ካይ ዎከር ባደረሰው ጥፋት ነበር ፍጹም ቅጣት ምቱ የተሰጠው። ተከላካዩ ጎሜዝ በእጁ በመንካቱ ለማንቸስተር ሲቲ ፍጹም ቅጣት ምት ተሰጥቶ ነበር። በቪዲዮ እርዳታ ታግዘው የማል ዳኛው ፍጹም ቅጣት ምት ቢሰጡም ደብረ ወይና ግብ ጠባቂው አሊሰን ቤከርን በሌላ አቅጣጫ እንዲወረወር አድርጎም ቢሆን ኳሷን ግን ወደ ውጭ ልኳታል። በእርግጥ የፍጹም ቅጣት ምቱ ተገቢነት አጠያቂ ነበር፣ ምክንያቱም ጎሜዝ ኳሷን ላለመንካት እጁን ለማራቅ ሲጣጣር ታይቷልና። ትናንት በአስቶን ቪላ 3 ለ0 የተሸነፈው አርሰናል 12 ነጥብ ይዞ 11ኛ ደረጃ ላይ ይገኛል። ቅዳሜ ዕለት ኤቨርተንን 3 ለ1 ያሸነፈው ማንቸስተር ዩናይትድ በ10 ነጥብ 14ተኛ ደረጃ ላይ ይገኛል። ቸልሲ ሼፊልድ ዩናይትድን 4 ለአንድ ድል አድርጎ ነጥቡን 15 በማድረስ አምስተኛ ደረጃ ላይ ይገኛል። ዌስት ፕሮሚች፣ በርንሊና ሼፊልድ ዩናይትድ ቦራሽ ቀጣናው ከ18ኛ እስከ 20ኛ ደረጃ ላይ ተደርድሯል። ላሊጋም በስፔን ላሊጋ ሊዮኔል ሜሲ ያፍና የአፍንጫ መከለያ ጭንብል እንዲሁም ወፍራም ጃኬት ለብሶ ከአንድ ዓመት ወዲህ ለመጀመሪያ ጊዜ በተቀያሪ ወንበር ላይ ለመቀመጥ በተገደደበት ጨዋታ ባርሴሎና ቤቲስን አምስት ለሁለት ድል አድርጓል። በመጀመሪያው አጋማሽ የመጀመሪያ 15 ደቂቃዎች ላይ በተደጋጋሚ በብርቱ ሲያጠቃ የነበረው ባርሴሎና አንቷን ግሪስማን ሁለት ጊዜ ግብ ሊሆኑ የሚችሉ ኳሶችን ለጥቂት ከግቡ ማዘን አቅጣጫ በመስደድ አምክኗቸዋል። ሀያ ሁለተኛው ደቂቃ ላይ ግን ባርሴሎና በኡስማን ዴምቤሌ የመጀመሪያው ግብ በድንቅ ሁኔታ ከመረብ አሳርፏል። በቀዳሜው ግጥሚያ የመጀመሪያ አጋማሽ እድል የራቀችው አንቷን ግሪስማን 26ኛው ደቂቃ ላይም ግብ ሊሆን የሚችል ኳስ አምክኗል። ሰላሳ ሁለተኛው ደቂቃ ላይ የተገኘውን ፍጹም ቅጣት ምትም አንቷን ግሪስማን ለግብ ጠባቂው ነበር ያሳቀፈው። ምሽቱ ለአንቷን ግሪዝማን አልነበረም ማለት ይቻላል፣ በሁለተኛው አጋማሽ ሊዮኔል ሜሲ ተቀይሮ እስኪገባ ድረስ ማለት ነው። በሁለተኛው አጋማሽ የተቀየረው ሊዮኔል ሜሲ 48ኛው ደቂቃ ላይ የተላከለትን ኳስ ሳይነካ ለአንቷን ግሪዝማን አሳልፎ ግብ እንድትሆን አስችሏል። በለቱ ግብ ለራቀው አንቷን የሊዮኔል ሜሲ መግባት የግብ አይነ ጥላውን ገፎለታል። ሊዮኔል ሜሲ ኳሷን የሚመታ መስሎ ሳይነካት በተከላካዮችና በግብ ጠባቂ ማል አልፋ ወደ አንቷን ግሪዝማን እንድታ ማድረጉ ድንቅ ነበር። ስልሳኛው ደቂቃ ላይ ኤሳ ማንዲ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። ሊዮኔል ሜሲም በፍጹም ቅጣት ምት ሶስተኛዋን ግብ አስቆጥሯል። 72ኛው ደቂቃ ላይ በተከላካዮች ስህተት የሪያል ቤቲሱ ሎሬን ሞሮን ሁለተኛ ግቡን ማስቆጠር ችሏል። 81ኛው ደቂቃ ላይ በድጋሚ ሊዮኔል ሜሲ ድንቅ ግብ አስቆጥሯል። 89ኛው ደቂቃ ላይ ደግሞ ፔድሪ አምስተኛና ና የመጨረሻዋን ግብ ከመረብ አሳርፏል። በላሊጋው ሪያል ሶሴዳድ ላሊጋውን በ20 ነጥብ ሲመራ ባርሴሎና 11 ነጥብ ይዞ 8ኛ ደረጃ ይገኛል። ትናንት ግራናዳን ሁለት ለዜሮ ድል አድርጓል። ቪላሪያል በ18 ነጥብ ሁለተኛ፣ አትሌቲኮ ማድሪድ 17 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛሉ። ትናንት ቫሌንሺያን አራት ለአንድ ያሸነፈው ሪያል ማድሪድ 16 ነጥብ ይዞ ደረጃው አራተኛ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶት ስለሺነኝ፣ መልካም ጊዜ። ጤና ይስጥልኝ።